The voice of America. You, the America Dims, Radio Tabiano. በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ሐምሌ 7 2008 ዓ ም ዝግጅታችን ጀመረ። ጤና ይስጥልን እንደምናመሻችሁ። ጤና ይስጥልን እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ቆንጅታዬና እኔም ሶሎሞን አባተንን በጎንደር ከተማ ስለተፈጠረው ሁኔታ፣ ሰሞኑን ስለነበረው ሁኔታ፣ ዛሬም ስላለው ሁኔታ የደረሱንን ዘገባዎች አቀናጅተን እናቀርብላችኋለን። በተጨማሪም የመንግስቱም ቃል አቀባይ አቶ ጌታቸው ረዳ ማምሻውን ለፋና ብሮድካስቲንግ ከሰጡት መግለጫ የተቀናበረ ዘገባም እናሰማችኋለን። ዋና ዋና ዜና ይኖረናል። ቆንጅት። አዎ ሶሎሞን፣ የቀድሞው የአንድነት ፓርቲ የሕዝብ ግንኙነት ኃላፊ ሀብታሙ አያሌው ሲታከም ከቆየበት ሆስፒታል ዛሬ ወደ ሌላ ስፍራ ለመዛወር መገደዱ ተሰምቷል። ዘገባ ይኖረናል። የደቡብ ሱዳኑ ፕሬዝደንት ሳልቫኪር ምክትላቸውን የነበሩትን ሪያክ ማቻርን ረባኮን ነጋገር ይመለሱ ሲሉ መማጸናቸው ተሰማ። ሌሎችም ዜናዎች አሉ። እሺ ቆንጅት አመሰግናለሁኝ። የሰዓቱን ዋና ዋና የዓለም ዜና አሁን እናሰማችሁ። የቀድሞ የአንድነት ፓርቲ የሕዝብ ግንኙነት ኃላፊ የነበረው ሀብታሙ አያሌው የሕክምና እርዳታ ሲያገኝበት ከቆየበት ሆስፒታል ዛሬ ወደ ሌላ ስፍራ ለመዛወር መገደዱ ታወቀ። አቶ ሀብታሙ አያሌው ወደ ውጭ ሀገር ሄዶ ለመታከም የሚያስፈልገውን መረጃ የማሟላት ጥረቱ እንደቀጠለ መሆኑን የቅርብ ምንጮች ገልጸዋል። መለስካቸው አመሀ ከአዲስ አበባ ዘገባ ልኳል። አቶ ሀብታሙ አያሌው ባጋጠመው ሕመም ራሱን ስቶ ካዲስኮ እየተባለ ወደሚጠራ ሆስፒታል ገብቶ እስከ ዛሬ ድረስ የህክምና አገልግሎት ሲሰጥ የቆየ ቢሆንም ከዛሬ በኋላ ሊቀጥል እንደማይችል ሆስፒታሉ ገልጾለታል። ሀብታሙ አያሌውን በቅርብ ከሚንከባከቡት ወዳጆቹ አንዱ ለቪኦኤ እንደገለጸው ሆስፒታሉ ወደዚህ ውሳኔ የደረሰው ተገቢውን ህክምና ለመስጠት በማይችልበት ሁኔታ የህመም ማስታገሻ ብቻ እየሰጠው ታማሚውን ሆስፒታል ማቆየቱ ከስነ ምግባር አኳያ ትክክል አይደለም በሚል እምነት እንደሆነ ታውቋል። ሀብታሙ አያሌው በዚህ ምክንያት ከካዲስኮ ሆስፒታል እንዲወጣ ተደርጎ በእንግዳ ማረፊያ ቤት የስቃይ ማስታገሻ መድኃኒት የሚሰጡ የህክምና ባለሙያዎች እርዳታ እየሰጡት ይገኛል። ቀደም ሲል ጠቅላይ ፍርድ ቤት በሰጠው ትዕዛዝ መሰረት የህክምና ቦርድ የፈረመበትና ወደ ውጭ ሄዶ መታከም እንዳለበት የሚያሳይ ማስረጃ ለማግኘት የሚደረገው ጥረትም እንደቀጠለ መሆኑንም ምንጩ ለቪኦኤ ተናግሯል። ሁለቱ የቦርድ አባላት ሐኪሞች የፈረሙ ቢሆንም አንደኛው ሐኪም በውጭ አገር ስለነበሩ ፊርማው እስከ ዛሬ ሊሟላ እንዳልቻለ ታውቋል። የቀድሞው አንድነት ፓርቲ አመራር አባል የነበረው ሀብታሙ አያሌው ከሌሎች ሁለት ተቃዋሚ ፓርቲዎች አባላት ጋር በሽብር ወንጀል ተከሶ በፌዴራሉ ከፍተኛ ፍርድ ቤት በነፃ ቢሰናበትም ይግባኝ ስለተጠየቀበት የውጭ ጉዞ እግድ እንደተጣለበት አይዘነጋም። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የደቡብ ሱዳን ፕሬዚደንት ሳልቫኪር ሰሞኑን ለተከታታይ ቀናት በተካሄዱት የከባድ መሳሪያና የአዳፍን የተኩስ ልውውጦች ምክንያት አደጋ የተደቀነበትን የሰላም ስምምነት ከመፍረስ ለማዳን ተቀናቃኛቸውን ሪያክ ማቻርን እንነጋገር ሲሉ ተማጸኑ። ለሶስት ቀናት ከጸናው የተኩስ ማቆም ስምምነት ወዲህ የደቡብ ሱዳን ዋና ከተማ ጁባ ዛሬ ሐሙስ ረጋ ብላ መዋሏን ነዋሪዎች ለቪኦኤ ገልጸዋል። ሆኖም ሕዝቡ ስጋት ላይ ስለሆነ ድንገት ውጊያው ቢያገረሽ በሚል ልጆቹን ከትምህርት እንዳስቀረ ይናገራሉ። ፕሬዚደንት ኪር ለጋዜጠኞች በሰጡት ቃል እንደገና ደም እንዲፋሰስ አልሻም። ምክትል ፕሬዚደንቱ ተመልሰው ስለ ወደፊት አቅጣጫችን እንድንነጋገር እፈልጋለሁ ብለዋል። ማቻር ግን ባለፈው ሳምንት አርብ ሌሊት ቤተ መጻሕፍቱ ደጃፍና በሌሎችም የጁባ አካባቢዎች የመንግስቱና የተቃዋሚ መንግስቱና የተቃዋሚ ኃይሎች ታጣቂዎች እየተታኮሱ እርሳቸው ከፕሬዚደንቱ ጋር ሆነው ጋዜጣዊ መግለጫ በሰጡበት ዕለት ከሰጡበት ወዲህ ዕለት አልታዩም። በውጊያው የሚበዙት የማቻር ደጋፊዎች፣ የተቃዋሚ ወታደሮች ያሉባቸው ከ250 በላይ ሰዎች መገደላቸውን መንግስቱ አስታውቋል። ዛሬ ፕሬዚደንት ኪር ከአፍሪካ ህብረቱ ልዩ ልዑ ከቀድሞ የማሊ ፕሬዚደንት አልፋ ኦማር ኮናሬ ጋር እና ተኩስ ከማቆሙ ተቆጣጣሪ የቀድሞ የቦትስዋና መሪ ፌስቱስ ሞጋዬ ጋር ቀርበዋል። ማቻርን ትናንት አነጋግሬ እንዲመለሱ ጠይቃለሁ ያሉት ኪር ለመቀበል አስቸግሯቸዋል፣ ግን ከተመለሱ የእሳቸውንና የአጋሮቻቸውን ደህንነት አስጠብቃለሁ ማለታቸው ተጠቅሷል። ምዕራብ ኬንያ ውስጥ በሚገኝ የፖሊስ ጣቢያ በቁጥጥር ስር የነበረ አንድ ተጠርጣሪ የአልሸባብ ጽንፈኛ ተዋጊ ከፖሊስ ላይ ጠመንጃ አፈፍ አድርጎ አራቱን ፖሊሶች ገድሎ በርካታ እስረኞችን አግተዋል ተባለ። ፖሊሶች ካፔንጉሪ ከተማ ውስጥ የሚገኘውን ጽንፈኛው ያለበትን ሕንጻ ከበው ታጋቾቹን እስረኞች ለማስለቀቅ ሙከራ እያደረጉ መሆኑን የኬንያ የፖሊስ አዛዥ አስታውቀዋል። ተጠርጣሪው የአልሸባብ ነውጠኛ አራቱ ፖሊሶች ላይ ከተኮሰ በኋላ ሊያመልጥ ሞክሮ ነበር። ፖሊሶች ፈጥነው ስለደረሱበት ሙከራው ከሽፎበታል ብለዋል የፖሊስ አዛዡ። ዛሬ ቀደም ብሎም በኬንያ የጠረፍ ክፍለ ግዛት አካባቢ የአልሸባብ አባላት አንድ የፖሊስ ጣቢያ ላይ ሊያደርሱ የነበረ ጥቃት እንደከሸፈባቸው የገለጹት የፖሊስ አዛዡ ቁጥሩን በውል አይግለጹ እንጂ ብዛት ያላቸው አጥቂዎች ተገድለዋል ብለዋል። በሌላ በኩል ደግሞ አልሻባብ ወደ ኬንያ ዘልቆ ገብቶ እንዲህ አይነት አደጋ ሲጥል የዛሬው የመጀመሪያ ነው። ቡድኑ ወትሮ የሚታወቀው በሰሜን ምስራቅ ኬንያና በባህር ዳርቻ አካባቢዎች ነበር። አሁን ኬንያውያን ስለ ደህንነታቸው እየሰጉ መሆናቸውን የሀገር ውስጥ የጸጥታ ጉዳዮች አጥኚው ሪቻርድ ቱታ ተናግረዋል። የአልሻባብ ይህ መልእክትም ለሕዝቡ የተላለፈ ነው ይላሉ ኤክስፐርቱ። መንግስት ምንም ሊያደርገን አይችልም ያሻንን ልናደርጋችሁ እንችላለን የሚል አይነት፣ ኬንያ ዘዴውን ከሚቀያይር ቡድን ጋር ተፋጣለች ይችላሉ። ሌላው የጸጥታ ኤክስፐርት ሙሳ ማሊ ኒ ሪስ ኤቭሪ ታይም ን ስ ንግ ኬንያን ቨርንመንት ትራይድ ቱ ስቶፕ ጆርጅ ሙሳማሊ የሚሉት አልሻባብ በየወቅቱ አዳዲስ ምልምሎችን እያሰባሰበ ነው። የኬንያ መንግስት ወጣቶችን ከጽንፈኝነት ለማውጣት መርሃ ግብሮችን ዘርግቷል። ይሁን እንጂ ያ መርሃ ግብር እየሰራ አይመስልም ይላሉ ሙሳማሊ። በማከልም አልሻባብን የሚቀላቀሉ ወጣቶች ቁጥር እየጨመረ መሄዱን ይገልጹና አልሻባብ ድንበር አቋርጦ ከሶማሊያ እየገባ አለመሆኑን ምናልባትም እዚያው የሰለጠኑና ያደፈጡ ተዋጊዎችን እየተጠቀመ ሳይሆን እንደማይቀር አሳስበዋል። በጦርነት በተበጣጠቀው የሰሜን ምስራቅ ናይጄሪያ አካባቢ በደረሰ የምግብ እጥረት በሺዎች የሚቆጠሩ ልጆች ለሞት መጋለጣቸውን የተባበሩት መንግስታት ድርጅት አስታውቋል። ናይጄሪያን የገጠማት የምግብ እጥረት ቀውስ የምጣኔ ሀብቷ ዋልታ ከሆነው የነዳጅ ምርት ዋጋ መውደቅ ጋር መገጣጠሙን በመጥቀስ የአሜሪካ ድምጽ ዘጋቢ ክሪስ ስታይን ከሌጎስ ተከታዩን ዘገባ አስተላልፏል። ትዝታ በላቸው ታቀርበዋለች። በሰሜን ምስራቅ ናይጄሪያ በቦኮ ሐራም ነውጠኞችና በመንግስት ጸጥታ ኃይሎች መካከል ለአመታት የተካሄደ ጦርነት የአገሪቱን ምርት አስተጓጉሏል፣ የግብይት ቦታዎችን አውድሟል፣ አንዳንድ አካባቢዎች ለእርዳታ እንኳን እንዳይደረስባቸው መንገድ ዘግቷል። የተባበሩት መንግስታት ድርጅት የአካባቢው እርዳታ አቀናባሪ ቶቢ ላንዘር እንደሚሉት ችግሩ ተባብሶ ከፍተኛ የምግብ ቀውስ በመፈጠሩ ህጻናትን ለክፉ አደጋ አጋልጧል። በሰሜን ምስራቅ ናይጄሪያ በምግብ እጦት እጅግ የተራቡ ወደ 250 ሺህ ህጻናት አሉ። በፍጥነት እርዳታ ካላገኘንላቸው፣ እስከዚህ ዓመት መገባደጃ ድረስ 50 ሺህ የሚሆኑት ህይወታቸውን ሊያጡ ይችላሉ። እነዚህን ልጆችና ሌሎች በአገሪቱ ውስጥ የሚገኙ አራት ሚሊዮን የሚሆኑ በምግብ እጦት የተጎዱ ዜጎችን ለመርዳት ናይጄሪያ በሚቀጥሉት ሶስት ወራት ውስጥ 164 ሚሊዮን ዶላር እንደሚያስፈልጋት ለአንዘር ተናግረዋል። ባለፈው ሳምንት የረሃብ ቅድሚያ ማስጠንቀቂያ አውታር በአገሪቱ ሰሜን ምስራቅ ፋምን ማለትም ችጋር መጀመሩን አስታውቋል። ናይጄሪያ ላለፉት ሰባት ዓመታት ከቦኮ ሐራም ነውጠኞች ጋር ስትፋለም መቆየቷ ይታወሳል። በአብዛኛው ነዳጅ ወደ ውጭ በመላክ ላይ የተመረኮዘው ምጣኔ ሀብቷም በዓለም አቀፍ የነዳጅ ዋጋ መውደቁና ታጣቂዎቹ በቱቦ ላይ ታጣቂዎቹ በቱቦዎች ላይ በሚያደርሱት ጥቃት ገቢዋ ክፉኛ ተቃውሷል ተብሏል። በሌላ በኩል የካሜሩን ባለሥልጣናት በጽንፈኛው የሁከት ቡድን ቦኮ ሐራም ላይ በሚያካሄዱት ዘመቻ መጠነ ሰፊ የሰብአዊ መብቶች ረገጣ ፈጽመዋል ሲል አምነስቲ ኢንተርናሽናል ወነጀለም። ብዛት ያላቸው ሰላማዊ ሰዎችን ገድለዋል፣ አሰቃይተዋል፣ በዘፈቀደ እያፈሱ እስር ቤት ከትተዋል ሲል የሰብአዊ መብቶች ተሟጋች ቡድኑ ይከሳል። የካምሩን ባለስልጣናት ከአንድ ሺህ የሚበልጡ ሰዎችን በሚዘገንን አኳኋን አስረዋል። በዚህም የተነሳ በየወሩ ስምንት ሰው በረሃብ በበሽታ ወይም በሚደርስበት የማሰቃየት አያያዝ ምክንያት ይሞታል ሲል አምነስቲ ተናግሯል። የካምሩን ባለስልጣናት የሰብአዊ መብቶች ተሟጋቹ ድርጅትን ሪፖርት ነቅፈዋል። ዩናይትድ ስቴትስ በሚቀጥለው ወርም ይሁን በመጪው ዓመት ለተወሰነ ጊዜ በፖሊስና በማህበረሰቦች መካከል ተጨማሪ ውጥረት ውስጥ ልትገባ እንደምትችል መጠበቅ ያስፈልጋል ሲሉ ፕሬዚደንት ባራክ ኦባማ አሳሰቡ። ስ በዚህ ጠረጴዛ ዙሪያ ከተሰባሰበው ውስጥ አንድም ሰው ይሄ ጉዳይ በአንዲት ጀንበር መፍትሄ ያገኛል ያለ የለም። ምክንያቱም በዚህ ሳምንት ያየናቸው ችግሮች ስረ መሰረቶች አስሮች ዓመታት አይደለም፣ ምዕተ ዓመታት ጀምሮ የነበሩ ናቸው። በሀገሪቱ የባህል የዘር የደህንነት ችግሮችን ጨምሮ በርካታ ችግሮች አሉ። በአንድ ሌሊት ሊፈቱ የሚችሉም አይደሉም። ፕሬዚደንት ባራክ ኦባማ ትናንት ረቡዕ ማታ በዋይት ሀውስ ከፖሊስ አዛዦች ከበርካታ የክፍላተ ሀገር አገረገዢዎችና ከከንቲባዎች ጋር ስብሰባ አድርገው አራት ሰዓት የፈጀ ውይይት ነው ያካሄዱት። በዚህ ውይይት ላይ የሀገሪቱ የፖለቲካ መሪዎች በፖሊሶች የጭካኔ አድራጎትና የፍትህ አሰራርን የተመለከቱ የለውጥ እርምጃ እንዲወስዱ ለመጫን የተቋቋመው ብላክ ላይፍስ ማተር የጥቁሮች ህይወትም ክቡር ነው ነው የተሰኘው ንቅናቄ መሪዎችም ተካፍለዋል። እስካሁን ከሰማኋቸው ምናልባት ይሄኛው ውይይት ከሁሉም ግልጽ ውይይት ነበር ባይ ነኝ። የፖሊስ አዛዦችና ወታደሮች እንዲሁም የፖሊስ ማኅበረሰቦች አባላት ስለ ለውጥ አስፈላጊነት ተናግረዋል። እነርሱም ራሳቸው ስላሉባቸው ፈተናዎች አውስተዋል። የዩናይትድ ስቴትስ ሚኒሶታና ሉዊዚያና ክፍላት ሀገር ውስጥ ጥቁር አሜሪካውያን ወጣቶች መገደላቸው ያስቆጣው አንድ የጦር ሰራዊት አባል የነበረ ጥቁር አሜሪካዊ ቴክሳስ ዳላስ ከተማ ውስጥ አምስት ነጭ ፖሊሶችን አድፍጦ ባነጣጠረው ጥይት መግደሉ ይታወቃል። የትናንት ማታው በዋይት ሀውስ ፕሬዚደንት ባራክ ኦባማ ያስተናገዱት ውይይትም ከዚያ የተከተለ ነው። በመጨረሻም የዩናይትድ ስቴትስ መጪው ፕሬዝደንታዊ ምርጫ የሪፑብሊካን ፓርቲው ታሳቢ እጩ ተፎካካሪ ዶናልድ ትራምፕ እጩ ምክትላቸውን ማንን እንደሚያደርጉ ሊወስኑ ተቃርበዋል። ምርጫቸውን ነገ አርብ ይፋ ሊያደርጉ እቅድ እንዳላቸው ተነግሯል። ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ18 ሜትር ባንድ በ15630 ኪሎሄርትስ በ22 ሜትር ባንድ በ13860 ኪሎሄርትስ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ሐምሌ 14 2008 ዓ ም ምሽት ፕሮግራም ነው። አንደኛው ማህበረሰብ ከሌላኛው ማህበረሰብ እንዴት እንደሚለያይ የሚጠቀሙባቸው ነገሮች ናቸው እና እኔ አሁን የማስተዋውቀው ከንግግር ውጭ በአካላዊ እንቅስቃሴያችን፣ በምንለብሰው ልብስ፣ በምንመርጠው የእቃ አይነት ማንነታችንን መግለጽ እንችላለን። ህይወት አዳነ ትባላለች። ሰሞኑን ቨርጂኒያ አሌክዛንድሪያ ላይ በተከናወነው የኢትዮጵያውያን የስፖርት ፌስቲቫል በተገኘችበት ወቅት ከተናገረችው የቀነጨብነው ነው ነው በባህልና ማህበረሰብ ክፍለ ጊዜ ትቀርባለች። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በጎንደር ከተማ በነዋሪዎችና በጸጥታ ኃይሎች መካከል የተፈጠረው ግጭት በመንግስት ታጣቂዎች ሕይወታቸው ያለፈ አቶ ሲሳይ የተባሉ አንድ አዛውንት የቀብር ሥነ በዛሬው እለት በጎንደር ከተማ መፈጸሙን ነዋሪዎች ተናግረዋል። ማምሻውን ደግሞ የኢትዮጵያ መንግስት ቃል አቀባይ አቶ ጌታቸው ረዳ ከፋና ብሮድካስቲንግ ጋር ቃለ ምልልስ አድርገዋል። ዘገባዎቹ እየተጠናቀሩ ናቸው፣ እንደደረሰን እናቀርብላቸዋለን። ወደ መጀመሪያው የመጽሔት ዘገባ እናልፋለን። ኢትዮጵያ ውስጥ በኤልኒኞ ምክንያት 600 ሺህ ሰዎች መፈናቀላቸው ተገልጿል። ዓለም አቀፉ የፍልሰት ድርጅት በኤልኒኞ ምክንያት ከ600 ሺህ በላይ ኢትዮጵያውያን መፈናቀላቸውን ነው ያስታወቀው። የጃፓኑ ኮርፖሬሽን ፓናሶኒክ ከ2 ሺህ የማያንሱ በፀሐይ ኃይል የሚሰሩ ፋኖሶችን ለተፈናቃዮቹ ማበርከቱ ተገልጿል። 36 ሺህ ተፈናቃዮች ተጠቃሚዎች ይሆናሉ። በዚህ ስጦታ መለስካቸው ተጨማሪ አለው። በኢትዮጵያ የዓለም አቀፉ የፍልሰት ድርጅት ልዑክ ጽህፈት ቤት ኃላፊና ና በአፍሪካ ህብረት በምስራቅ አፍሪካ በይነ መንግስታት የልማት ድርጅት እንዲሁም በአፍሪካ ኢኮኖሚክ ኮሚሽን የድርጅቱ ተወካይ ሚስስ ሞሪን ኤቼንግ ዛሬ የረፋዱ ላይ የድጋፉ ርክክብ በተከናወነበት ስነ ስርዓት ላይ ይፋ እንዳደረጉት ዓለም አቀፉ የፍልሰት ድርጅት ባደረገው ቅኝት መሠረት፣ በየልኛው ምክንያት በኢትዮጵያ ውስጥ እንደ ኤሮፓ አቆጣጠር ከናያሴ 2014 እስከ ግንቦት 2016 ድረስ በነበረው ጊዜ ወደ 630,000 የሚጠጉ ዜጎች ከሚኖሩበት መፈናቀላቸው ተረጋግጠዋል። ይህም በኤልኒኞ የአየር ንብረት ለውጥ ምክንያት በተከሰተው ድርቅ በቀጥታ ተጎድተው የተፈናቀሉ አንድ መቶ አስራ ሁለት ሺህ ቤተሰቦች መሆናቸውን ሚስስ ኤችኤንግ አስታውቀዋል። እነዚህ በከባድ ችግር ላይ የወደቁት ከአፋር፣ ከአማራ፣ ከኦሮሚያ፣ ከደቡብ ብሔር ብሔረሰቦችና ሕዝቦች እንዲሁም ከሶማሌ የተፈናቀሉትን ጨምሮ ከሌሎች የሀገሪቱ ክፍሎች ተመሳሳይ ችግር የደረሰባቸውን የሚጨምር እንደሆነም አብራርተዋል። ከእነዚህ መካከል ሰላሳ ስድስት ሺህ ብቻ የሚሆኑት ወደ ነበሩበት መመለሳቸውንም ማውሪን ኤቼንግ ተናግረዋል። ፓናሶኒክ ኮርፖሬሽን ዛሬ ለእነዚህ ሰዎች የሰጠው በፀሐይ ኃይል የሚሰራ ፋኖስ የሚሰጠውን ጥቅምም ከሚገኙበት አስቸጋሪ ሁኔታ ጋር አገናዝበውታል። ፓናሶኒክ የቸራቸው የፀሐይ ፋኖሶች ወጣት ሴቶችና ልጃገረዶች ማታ ማታ በሚገኙበት ስፍራ በሚዘዋወሩበት ጊዜ የደህንነት ስሜታቸውን በመጠበቅ ረገድ ከፍተኛ እገዛ እንደሚያደርግ እምነት አለን። የግሉ ዘርፍ የሰብአዊ ድጋፎችን በመስጠት በኩልም ይህ እርዳታ ያለው ምሳሌነት በጣም ጥሩ እንደሆነ ከልብ ያምናለሁ። እናም እንዲህ ያሉ ተነሳሽነቶች በኢትዮጵያና ከዚያም ውጭ ሊደገሙ እንደሚችሉ እምነት አለኝ። የፓናሶኒክ ኮርፖሬሽን ምክትል ኃላፊ ምስዝ ኖሪኮ ታናካ በበኩላቸው ድርጅታቸው እስከዛሬ ድረስ ተመሳሳይ ድጋፎችን ለተለያዩ በማደግ ላይ ላሉ አገሮች እንዳደረገ አስታውሰው በኢትዮጵያ ማለትም በአፋር በሶማሌና በኦሮሚያ ክልሎች የሚታደሉት ፋኖሶች ለተፈናቃዮቹ ትልቅ ጠቀሜታ እንደሚሰጡ ያላቸውን ተስፋ ገልጸዋል። ፓናሶኒክ 2400 የፀሐይ ፋኖሶች በኢትዮጵያ ለሚገኙ የዓለም አቀፉ የፍልሰት ድርጅት ለግሷል። እነዚህ ፋኖሶች በሦስት ክልሎች ለሚገኙ ተፈናቃይ ዜጎች የተሻለ ሕይወት ይኖሩ ዘንድ ይረዳሉ። ፋኖሶቹ የተፈናቃዮቹን የደህንነት ሁኔታና የአኗኗር ደረጃ በማሻሻል ይረዳሉ የሚል ተስፋ አለን። በኢትዮጵያ የጃፓን አምባሳደር ካዙሂሮ ሱዙኪ በበኩላቸው እነዚህ በፀሐይ ኃይል የሚሰሩ ፋኖሶች ከ36 ሺህ በላይ ለሚሆኑ ዜጎች የአኗኗር ለውጥ እንደሚያመጡና የደህንነትና የክብር ስሜታቸውንም ከፍ እንደሚያደርግላቸው ገልጸው ከዚህም በላይ የዘለቀ ጥቅም እንደሚያስገኙ እና የድጋፉ አርያነት ደግሞ እጅግ ሰፊ እንደሆነ ጠቁመዋል። ከእነኚህ የፀሐይ ፋኖሶች የሚገኘው የኤሌክትሪክ ኃይል ተንቀሳቃሽ ስልኮቻቸውን በመጠቀም ከመላው ዓለም ጋር እንዲገናኙ ተፈናቃዮችን ያስችላቸዋል። ይህንን እድል በመጠቀምም ይህ በፓናሶኒክ የታየው ተነሳሽነት ሌሎችንም የግል ኩባንያዎች ለበጎ ተግባር እንደሚገፋፋቸው ያለኝን ተስፋ መግለጽ እፈልጋለሁ። ሱዙኪ፣ የልማት ጉዳይ ከዚህ በኋላ የለጋሾች የአጋሮች ወይም የዓለም አቀፍ ድርጅቶች ጉዳይ ብቻ አይደለም። ልማት ሁሉንም ይመለከታል። ይህም ከበለጸጉ ሀገሮች የግል ኩባንያዎችንም ይጨምራል። መጪው ብልጽግናችን እውን የሚሆነው በማደግ ላይ ባሉ ሀገሮች ውስጥ ታምቆ የሚገኘውን ሀብት በማልማት ነው ብለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን አመሰግናለሁኝ ለዘገባው አሁን የምሽቱ አብይ ርዕስ የሆነው በጎንደር ስላለው ሁኔታ ዘገባ የያዘው ሪፖርት ደርሶናል ወደዛው እናልፋለን በጎንደር ከተማ በነዋሪዎችና በጸጥታ ኃይሎች መካከል በተፈጠረው ግጭት በመንግስት ታጣቂዎች እንደተገደሉ የተገለጸው የአቶ ሲሳይ የተባሉ አንድ የጎንደር ነዋሪ የቀብር ስነ ስርዓት ዛሬ በጎንደር ከተማ መፈጸሙ ተነግሯል። የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ጌታቸው ረዳም ማምሻውን ለፋና ብሮድካስቲንግ መግለጫ ሰጥተዋል። ጽዮን ግርማ ወደ ጎንደርም ደውላ ያነጋገረቻቸው ነዋሪዎች ነበሩ። ሁሉንም አካታ ተከታዩን ዘገባ አጠናቅራለች። ሐምሌ አራት ሌሊት ለሐምሌ አምስት አጥቢያ ላይ የፌዴራል ልብስ ለብሰው ጭንብል ያጠለቁና ማንነታቸው ያልታወቁ ሰዎች የወልቃይት ህዝብ የአማራ ማንነት ጥያቄ ኮሚቴ አራት አባላትን አፍነው በመውሰዳቸውና አንዱን የኮሚቴ አባል ኮሎኔል ደመቀ ዘውዱን በግዳጅ ለመውሰድ በተደረገ ግብግብ በጎንደር ከተማ ግጭት መጫሩን የኮሚቴው ጸሐፊ አቶ አደራጀው ናኘው ለአሜሪካ ድምጽ ተናግረው ነበር። በዚህ መነሻ በተፈጠረው ግጭት ከህዝቡም ከመንግስት ታጣቂዎችም የሰው ህይወት መጥፋቱን ሁለቱም ወገኖች የሚያምኑ ሲሆን፣ እስካሁን በህዝቡ በኩል የተረጋገጠ የሟቾች ቁጥር እንደሌላቸው ይናገራሉ። በመንግስት በኩል አምስት ሰዎች በተባራሪ ጥይት ህይወታቸው ማለፉ ተገልጿል። የኮሚቴው ጸሐፊ አቶ አደራጀው በትናንትናው እለት ለአሜሪካ ድምጽ ሲናገሩ በዚህ ግጭት ከህዝቡም ከመንግስትም ህይወታቸውን ያጡ ሶስት ሰዎች ቀብር መፈጸሙን ገልጸው ነበር። በዛሬው እለት ደግሞ በግጭቱ ህይወታቸውን ያጡ አቶ ሲሳይ ታከል የተባሉ አዛውንት የቀብር ስነ ስርዓት መፈጸሙ ታውቋል። በጎንደር ከተማ የሚገኙት አቶ ዋሲሁን አንበሴ የዛሬው የቀብር ስነ ስርዓት በትላንትና እለት አደባባይ ወጥቶ ከነበረው በርካታ ህዝብ የበለጠ ይወጣበት ነበር ብለዋል። ዛሬ የአቶ ሲሳይ የቀብር ስነ ስርዓት ነበር ሳይ የሚባል ትልቅ አዛውንት ላቸው? የእሳቸው ቀብር ስነ ስርዓት በጣም በደመቀ ሁኔታ ነው የተቀበረው። ብዙ የጎንደር ህዝብ ወጥቷል። ከባድ ተኩስ ነበር። ህዝቡ ስሜቱን እየገለጸበት ያለው ሮሮውን እያሰማበት ያለው ቀን ነው ሆኖ የዋለው። ዛሬ በጎንደር ከተማ አቦራ ጊዮርጊስ ነው አስራ ቀበሌ አስራ ስምንት የተቀበሩት። ከባድ ተኩስ ነበር። ካቦራ ጊዮርጊስ እስከ ማዞሪያ ደሴቱን ዙሯል አስከሬኑ ህዝቡም ዙሯል። ትልቅ ሰልፍ ነበር፣ ትልቅ ጩኸት ነበር፣ ጥይት ተኩስም ነበር። ከቀብር ስነ ስርዓታቸው በኋላ ወጣቱ ሆ እያለ ከተማውን የዞረ ውሏል። በኋላም በጠጥታ ኃይሉ ያው በምክርም በምንም ሊበተን ችሏል። ወይዘሪት ወይንሸት አበበ በአቶ ሲሳይ የቀብር ስነ ስርዓት ላይ ተገኝታ እንደነበር ገልጻ የቀብር ስነ ስርዓቱ ለቁጥር መገመት የሚያስቸግር በርካታ ህዝብ የተገኘበት በተኩስና በመፈክር የታጀበ እንደሆነ ትናገራለች። እሺ፣ ወይንሸት አበበ ያለው ነገር ትንሽ የተስተካከለ ይመስላል። ቢሆኑ ግን በየቦታዎች ውስጥ መትረጊስ ተደቅኖ ነው። ብዙ የመከላከያ ሰራዊት አሉ በየቦታው። አሁን ዛሬ ላይ አሁን ላይ ምንም የለም። አጋጣሚ የሞቱ ሰዎች ቀብር ስነ ስርዓት ተካሂዷል። ቀበሌ አስራ ስምንት ጊዮርጊስ ቤተ ክርስቲያን ህዝቡ መፈክር እያሰማ ምናለ ዘግናው ምናለ ሀገር ልሰዋል ፈጽማል እያለ መፈክር እያሰማ በታላቅ ዝና ድምቀት የቀብር ስነ ስርዓቱ ተካሂዷል። ያንድ ሰው ቀብር ነው የተፈጸመ ዛሬ። ወደ ከተማ ጮሁ አስከሬን አለ፣ ትናንት ከዛም የተቀበረ አለ ጎንደር። ዛሬ የተቀበረው ነው አንድ ሰው ሲሳይ ይባላል። ሰው እየተኮሰ እየፎከረ ነው የነበረ። ቀብሩ በጣም ደማቅ ነበር። ትናንት ለሰልፍ የወጣውን ይዝጋላል። በጣም ብዙ ሰው ነው የወጣው። የጎንደር ከተማ ነዋሪ የሆኑት አቶ ገዳሙ አንዳርጌ ለቀብር ከየአካባቢው የተሰበሰበው የሰሜን ጎንደር ህዝብ የቀብር ስነ ስርዓቱን ያስፈጸመው ከፉከራና ከመፈክር ጋር፣ አብዛኛውም ሰው ታጥቆ ነበር፣ ከፍተኛ ተኩስም ይሰማ ነበር ብለዋል። ለነገሩ ባህል ነው፣ በጎንደር ባህል ነው። ቀብር ሲፈጸም ተኩስም፣ ተኩስ ባህል ነው። ይሄኛው ግን ትንሽ ለየት የሚያደርገው ምንድን ነው፣ ሁሉም ቀብሩ ስርአት ላይ ታዳሚ የሆነ ሰው በሙሉ እንዳለ ለቅሶም በሚመስል መልኩ በማይሆንበት እንትን መፈክር እንደማሰማት ነው። ሰው ማፈናቀላቸው ተገቢ አይደለም ነገሌ ለሰልሱትም በሚል ጭፈራ አይነት እንትን በታጀሙ መልኩ መቀብሩ። ሁኔታውን በቅርብ እየተከታተሉ የሚገኙት አቶ ዋሲሁን አንበሴ ከተማው በመከላከያ ሰራዊት ቁጥጥር ስር መዋሉን ይናገራሉ። የኮነሬል ደመቀ ዘውዴን ሁኔታም ጠይቀናቸው ነበር። የኮነሬል ሁኔታ ከፖሊስ ጋር ነው ያለ ነው የሚባለው ጎንደር ካሉ ከመምሪያ ፖሊሶች ጋር ነው ያለ። እኛ በአካል ላይ የነውም ከእነሱ ጋር ነው ያለ። ለምልት የነበረው ሂደት ያው ለህዝብ ነው እጃቸውን የሰጡ። እኔ ከዚህ መጠየቅ እችላለሁ። ህጋዊ ሰው ነኝ። ቤት አለኝ። ቤት እየመራሁ ነው ያለሁት። ልጅ አለኝ። ልጅ እያሳደግኩ ነው ያለሁት። ቀን እየተንቀሳቀስኩ ነው ያለሁት። እጅ አልሰጥም ከዛ ለመጣ ኃይል በዚህ የክልሌ ብሎም የዝሆኑ የወረዳው የጸጥታ ኃይል አለ ህዝብ ያለ በህዝቤ እንጂ እጅ አልሰጥም የሚል ምላሽ ሲመልስ ቆየ። በስልክም ከዛ በኋላ ግን ህዝብ ገብቶ ወጥቶታል። ህዝብ ለላወጣት ይሉት ለህዝብ እጅብ ሰጥቷል። ህዝብ ወደ መምሪያ ወስዱ ደግሞ አሸባሪ ያላችሁት ይህ ነው ብሎ ለመምሪያ ለፖሊስ ሰጥቷል። ይህንኑ በተመለከተ የመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ኃላፊ ሚኒስትር አቶ ጌታቸው ረዳ ማምሻውን ለፋና ብሮድካስቲንግ አስተያየታቸውን ሰጥተዋል። እንደሚታወቀው እዛ አካባቢ ላይ የተለያዩ የህዝብ ጥያቄዎች ይዘናል የሚሉ ህጋዊ ቁመን አይኖራቸውም አይኖራቸውም የሚንቀሳቀሱ ወገኖች ነበሩ ግን እነዛ ወገኖች የሚያደርጓቸውን እንቅስቃሴዎች እንደ ምሽግ ቆጥረው ተደብቀው ከኢትዮጵያ ቃላቶች የሚሰጣቸውን መመሪያ የሚያስፈጽሙ የሁከት ወገኖች አሉ። ስለዚህ የፌዴራል ፖሊስና የብሄራዊ ደህንነትና መረጃ ማዕከል የጋራ ግብረ ኃይል እነዚህን ሰዎች በቁጥጥር ስር ለማድረግ በሚሞክርበት ሰዓት እንደተጠረጠረውም በግልጽ የነበረው ማስረጃ በግልጽ እንደሚያሳየውም የታጠቁ ሰዎች በማሰራ ትዕዛዝ ላይ ተመስርቶ የቀረበ ጥያቄ አሻፈረኝ በማለት በፖሊሶች ላይ የጥይት ሩምታ በማውረድ ለሰላማዊ ሰዎችም ሆነ ለፖሊሶቹ ህልፈት ተጠያቂዎች የሆኑበት ሁኔታ ተፈጥሯል። በዚህ ጉዳይ ላይ አስተያየታቸውን የሚሰጡት አቶ ዋሲሁን አንበሴ በዚህ ሀሳብ አይስማሙም። ከዛ የመጡ ሀይሎች እነዚህን ሀይሎች የላከ እነ ኮሎኔል ደመቀን እፈኑ ጎንደር ላይ ሄዳችሁ ችግር ፍጠሩ ብሎ የላከ አካል ነው ሀላፊነቱን መውሰድ ያለበት መንግስትም ከሆነ መንግስት ኃላፊነትን ይወስዳል። በአጠቃላይ በመንግስት በኩል የተሰጠው መግለጫ የተፈጠረው ሁከት የሽብር ተግባር በመፈጸም የህዝቡን ሰላም ለማወቅ ከውጭ ኃይል ትዕዛዝ የተቀበሉ ለሽብር የተደራጁ ሰዎች የፈጸሙት ነው ይላል። በተለይ ደግሞ በሌሎች ብሄር ተወላጆች ላይ ያነጣጠረ ትንኮሳ በማድረግ ጉዳዩ ሌላ መልክ እንዲይዝ ለማድረግ የሚያስችልና እውቀቱ ወደ ለየለት ብጥብጥ እንዲያመራ ማድረግ የሚያስችል ሙከራዎች ሲያደርጉ ቆይተዋል። ግን ህዝቡ ከጸጥታ ኃይሎች ጋር የሚያደርገው የተጠናቀረ ስራ የክልሉ የጸጥታ ኃይል መሆነ የፌዴራል መንግስት የጸጥታ ኃይሎች በሚያደርጉት የተቀናጀ እንቅስቃሴ፣ በተለይም ደግሞ ህዝቡ ሰላሙንና ልማቱን ሴሪየስ የሚወስድ ከመሆኑ ጋር ተያይዞ እንደዚህ አይነቶቹ የጥቂት ሰዎች እንቅስቃሴ በሚፈለገው ደረጃ ስኬታማ ሊሆን አልቻለም። አቶ ዋሲሁን ግን ይህንን ሀሳብ አይቀበሉትም። ህዝብ እየታፈረ ሁልጊዜ እየታፈለ ባድ ወጠን እኳ አንገባም፣ ብዙ እየታፈነ ይሄዳል። በጥቁር መኪና አድሬስ ሳይታወቅ እንሰወራለን። ይህ የሚያደርገን ነገር ከመንግስት እየተቀጠሩ የደህንነት አካል የተባለ ተብሎ የተቀመጠ ነው። ወንድሙ እህቱን በገንዘብ እያታለለ እያፈለ፣ ምን ተናገሩ እያለ እያሳፈነው ነው ያለው ስሜት ነው። ብዙ የአማራ ህዝብ እኮ እስር ቤት ነው የሚገኘ ጀግና ጀግና የተባለው ግማሹ ሞቶ፣ ግማሹ ደግሞ አድራሻው ከማይታወቅ እስር ቤት ነው የሚገኘው። እና ስሜቱ ነው የሚገልጸው ያለ ህዝቡ የሀያ አምስት አመት ብሶቱን ተበላል። ወልቃይት ተወስዶ፣ ጠገዴ ተወስዶ፣ ጠለምት ተወስዶ፣ ርስ ራያ ተወስዶ ይህን አልፎ በዚህ በሱዳን ቆርጠው መሬት ሰጠው። በሱዳን ታርጋ መኪና እየለጠፉ የእኛን የማረ እያጠፉ፣ ይህን ያሉበትም ደረጃ ነው። ስሜቱ የሚገልጽ ያለ ስሜታችን ነው። ሁልጊዜ ነው የምንታሰረው፣ ሁልጊዜ ነው የምንገደለው። ተም የለንም። እኔ ከእውነት ነው የምነግርህ። ነገሮች ሞት፣ ዛሬ ሞት አላውቀውም። ኢትዮጵያ ምድር አሸባሪ የለም። አሸባሪ መንግስት ነው። ኢትዮጵያ ውስጥ ያለ መንግስት አሸባሪ ነው። አሸባሪ እያለ ሰው የሚፈርጅ አሸባሪ ነው እኮ። የታጠቃይል መሆን አለበት። ብዙ ብዙ መፈርቶች አሉ። ዳጎ ዳጎ መግዜ የለለው ሰው አሸባሪ ነው የሚፈርጅ። በዛሬ እለት ላጠናቀር ነው ዘገባ። በአማራ ክልል የኮሚኒኬሽን ጉዳዮች ኃላፊ አቶ ጥላሁን ንጉሱን ለማግኘት ያደረግነው ከፍተኛ ጥረት ስልካቸው እየተነሳ በመዘጋቱ ሳይሳካልን ቀርቷል። ደቡብ ሱዳንን ወደሚመለከት ዘገባ ይሆናል አሁን የምናልፈው። የተባበሩት መንግስታት ድርጅት የሰላም ጥበቃ ኃላፊ የጸጥታው ምክር ቤት ደቡብ ሱዳን ላይ የመሳሪያ ማዕቀብ ለመጣል እንዲያስብበት በትናንትናው ዕለት ጥሪ ያቀረቡ በመንግስታቱ ድርጅት የአሜሪካ ድምፅ ዘጋቢ ማርግሬት ባሽር ሀገሪቱ ወደ ሙሉ ጦርነት እንዳትመለስ ስጋት አለ ስትል በዘገባዋ ጠቅሳለች። አንድሩ በርነት፣ በሱዳንና ደቡብ ሱዳን የዩናይትድ ስቴትስ ልዩ ልዑክ ጽህፈት ቤት ተጠባባቂ ዲሬክተር፣ በበኩላቸው ሀገሪቱ ወደ ሙሉ ጦርነት እንዳትመለስ ጥረት እየተደረገ ነው ብለዋል። አዳነች ፍስሀዬ ዘገባውን ይዛለች። የተባበሩት መንግስታት ድርጅት የሰላም ጥበቃ ጉዳይ ኃላፊ ሃርቭላዱስ የጸጥታው ምክር ቤት በደቡብ ሱዳን ላይ የመሳሪያ ማዕቀብ እንዲጥል ጥሪ አቅርበዋል። የድርጅቱ ዋና ጸሐፊ ለሰላም መሰናክል በሆኑት መሪዎችና ወታደራዊ አዛዦችም ላይ ኢላማ የለየ ማዕቀብ እንዲጣል ያቀረቡትን ሐሳብ ደግመው አቅርበዋል። በደቡብ ሱዳን የማያቆመው የግጭት አዙሪት አሁኑኑ መቆም አለበት። በደቡብ ሱዳን ባለፈው ሳምንት ሐሙስ ግጭት የተነሳው የፕሬዝደንት ሳልቫኪርና የተቀዳማዊ ምክትል ፕሬዚደንት ሪያክ ማቻር ደጋፊ ወታደሮች ጁባ በሚገኘው ናቁጣ ላይ በተጋጩበት ወቅት ነው። ግጭቱ ከተነሳበት ጊዜ አንስቶ ቢያንስ 272 ሰዎች እንደተገደሉ፣ ከእነሱም 33 ሲቪሎች እንደሆኑ መንግሥት ገልጿል። የተባበሩት መንግሥታት ድርጅት ግን ከዛ ሊበዛ ይችላል የሚል ግምት አለው። ቢያንስ 63 ሺህ የሚሆኑ ሲቪሎች በግጭቱ ምክንያት ተፈናቅለዋል። በሱዳንና በደቡብ ሱዳን የዩናይትድ ስቴትስ ልዩ ልዑክ ጽህፈት ቤት ተጠባባቂ ዳይሬክተር አንድሬው በርነት በበኩላቸው በአሁኑ ወቅት ደቡብ ሱዳንን በሚመለከት ስላለው ትኩረት አብራርተዋል። አሁን ትኩረት የምንሰጠው ጁባ ውስጥ የመረጋጋት ሁኔታ እንዲመለስ ማድረግ ላይ ነው። የበለጠ ትኩረት የሚሰጠው ደግሞ ውጊያው እንዲቆም ማድረጉ ላይ ነው። አሁን ስልጣን ላይ ያለው የስልጣን የሱዳን ሕዝብ አርነት ንቅናቄ፣ የተቃዋሚው የሱዳን ህዝባዊ አርነት ክፍል የተኩስ ማቆም ስምምነት በማድረጋቸው ሁሉም ወገኖች በተግባር ላይ እንዲያውሉት ጫና ለማድረግ እየሞከርን ነው። በርነት አያይዘውም ላለፉት ሁለት ቀናት ያህል አልፎ አልፎ ግጭት እንደነበር ቢገለጽም በመጠኑ መረጋጋት ታይቷል ብለዋል። ሁሉም ወገኖች በዚሁ እንዲቀጥሉ እየጣርን ነው። ጁባ ውስጥ አምባሳደር ቡት፣ አምባሳደር ፊን እንዲሁም ዋሽንግተን ያሉት የአሜሪካ ባለሥልጣኖች ከጁባ ባለሥልጣኖችና ከሚመለከታቸው የአካባቢው ወገኖች ጋር ሲነጋገሩ ቆይተዋል ሲሉም አንድሩ በርነት አስገንዝበዋል። ደቡብ ሱዳን ተመልሳ ወደ ሙሉ ጦርነት የምትገባ ይመስሎታልን ለሚለው ጥያቄ፣ በእውነት ወደ ሙሉ ጦርነት እንዳይመለሱ ተስፋ እናደርጋለን ብለዋል። እንደዛ እንደማይሆን ተስፋ እናደርጋለን። ባለፈው ሳምንት ማብቂያ ላይ በጁባ የተደረገው የሰላም ስምምነት እንዲተገበር ብቻ ሳይሆን በመላስ ሱዳን ተኩስ እንዲቆም ጥሪ አድርገናል። ምክንያቱም በዋው በሊር ክፍለ ሀገርና በሌሎችም ቦታዎች ግጭት መኖሩ ያሳስበናል። ስለሆነም ግጭቱ እንዳይስፋፋ እየጣርነን ሰብአዊ ረድኤት የሚያስፈልጋቸው ደግሞ እንዲደርሳቸው የግድ ይላል። የኢጋድ ማለት የምስራቅ አፍሪቃ ኢኮኖሚ ትብብር በይነ መንግስታትና የአፍሪቃ ህብረት ተገናኝተው በጁባ የተፈረመው የሰላም ስምምነት እንዲተገበር መግለጫ እንዳወጡ በርነት ጠቁመዋል። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት በድርጅቱ ተልእኮ መሰረት በደቡብ ሱዳን ያሉት ወታደሮች ብዛት እንዲጨምርና አሁን ለሚያስፈልገው ጸጥታ የሚያረጋጋ ኃይል እንዲታከልበት መጠየቃቸውን በርነት ገልጸው፣ የጸጥታው ምክር ቤት በጉዳዩ ላይ እየተነጋገረ መሆኑን ጠቁመዋል። የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ተሰብስቦ በቀረበው ሀሳብ ላይ እየተነጋገረ ነው። ደቡብ ሱዳን ውስጥ ያለውን የድርጅቱን ተልእኮ እንዴት መርዳት እንደሚቻልም እየተወያየ ነው። የሲቪሎችን ደህንነት በበለጠ ለመጠበቅና የጸጥታውን ሁኔታ ለማረጋጋት ጉዳይም እየተነጋገረ ነው። ከጎረቤት ሀገሮች ጋርም በቅርበት እየሰራንን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ከኢትዮጵያ፣ ከኬንያ፣ ከሩዋንዳና ከዩጋንዳ መሪዎች ጋር በቅርብ እየሰሩ ነው። በዚህ መልክ በጁባ ሁኔታዎች እንዲረጋጉ እየተሰራ ነው ሲሉም አንድሪው በርነት አጠቃለዋል። ክብራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ከምሽቱ ሶስት ሰዓት ከሰላሳ አራት ደቂቃ ነው። አዲስ አበባ ላይ በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁን ስርጭት ነው እየተከታተላችሁ ያላችሁት። በኢንተርኔት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና በትዊተርም ቪኦኤ አምሃሪክ ብላችሁ ተከታተሉን። ስርጭቶቻችንን ከኦ ኦዲዮ ናው የምትከታተሉ አድማጮቻችን፣ ካለፈው ሳምንት ማክሰኞ ጀምሮ በቴክኒክ ችግር ምክንያት ከስቱዲዮችን ተቋርጦ የነበረው የኢንተርኔት አገልግሎት አሁን እንደገና እየሰራ ይገኛል። ለደረሰው መስተጓጎል ይቅርታ እንጠይቃለን። የአገልግሎታችን ተጠቃሚ መሆናችሁ እንድትቀጥሉ እንጋብዛለን። በኦዲዮ ናውም በእጅ ስልካችሁም ቪኦኤ ሆርን ኤምኦቢአይ ላይ እንገኛለን። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁም የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ክቡራትና ክቡራን አድማጮች ከምሽቱ 3 ሰዓት ከ35 ደቂቃ ነው። አሁን የሰዓቱን ዋና ዋና የዓለም ዜና ቆንጅት ታሰማናለች። የቀድሞ የአንድነት ፓርቲ የሕዝብ ግንኙነት ኃላፊ ሀብታሙ አያሌው የሕክምና እርዳታ ሲያገኝበት ከቆየበት ሆስፒታል ዛሬ ወደ ሌላ ስፍራ ለመዛወር መገደዱ ተገልጿል። ምዕራባዊ ኬንያ ውስጥ ዛሬ ስድስት ፖሊሶችን የገደለው ታጣቂ ራሱ ፖሊስ ነው ሲሉ እማኞች ገለጡ። ቀደም ብሎ በአገር ውስጥና በዓለም አቀፍ መገናኛ ብዙሀን የቀረቡ ዘገባዎች ታጣቂው የሶማሊያው ጽንፈኛ እስላማዊ ቡድን የአልሸባብ ተጠርጣሪ መልማይ ነው ያሉ ነበሩ። ሆኖም ስማችንን እንዳትነግሩ እንጂ የሰው ፖሊስ ነው ሲሉ የአካባቢው ፖሊሶች መናገራቸውን ነው አሁን የደረሰን ዜና ያስታወቀው። የደቡብ ሱዳን ፕሬዝደንት ሳልቫኪር ሰሞኑን ለተከታታይ ቀናት በተካሄዱት የከባድ መሳሪያና የአዳፍኔ ተኩስ ልውውጦች አደጋ የተደቀነበትን የሰላም ስምምነት እንዳይፈርስ ለመሞከር ተቀናቃኛቸውን ሪያክ ማቻርን እንነጋገር ሲሉ መማፀናቸው ተሰማ። በመጨረሻም ለደቡብ ሱዳን የምግብ እርዳታ በምጽዋ ወደብ በኩል እንዲገባ ኤርትራ መፍቀዷ ተገለጸ። የዓለም የምግብ ድርጅት ምጽዋን ባለፉት ስምንት ዓመታት ሲጠቀም የአሁኑ ለመጀመሪያ ጊዜ መሆኑ ነው። ዝግጅታችን ይቀጥላል። ክቡራትና ክቡራን አድማጮች እስከ ምሽቱ አራት ሰዓት አብራችሁን ቆዩ። አስተናጋጆቻችሁ ሰሎሞን አባተና ቆንጅ ታየነን፣ የፕሮግራሙ መሪ ብርሃን ኃይሉ ነች። ጀስትን ስዋይት በስቱዲዮ መሳሪያዎች ላይ ይገኛል። ወደ ሁለተኛው አጋማሽ መጀመሪያ ዝግጅት እናልፋለን። ባህልና ማህበረሰብ ንቅሳት፣ የጸጉር አቆራረጥ፣ አጎናጎን፣ አለባበስ፣ ጌጣጌጥ በራሳቸው ንግግር አልባ የቋንቋ አይነቶች ናቸው ትለናለች። ቀጣዩ እንግዳችን ህይወት አዳለ። ህይወት የሥነ ቋንቋ አጥኚ ስትሆን በኢትዮጵያ የሚገኙ ብሔር ብሔረሰቦች በእነዚህ መገለጫዎቻቸው የሚያሳልፏቸው መልእክቶች እድሜ፣ የትዳር ሁኔታ፣ ሀፍት የማህበረሰብ ተቀባይነትና ወዘተ በግልጽ የሚታዩባቸውና መግባባት የሚደረግባቸው ናቸው ትላለች። ሄኖክ ሰማእግዜር አሌክሳንድሪያ ቨርጂኒያ ውስጥ ስራዎቿን ህይወት ባሳየችበት የስፖርትና የባህል ፌስቲቫል ላይ ተገኝቶ ከህይወት ጋር ጭውውት አድርገዋል። ህይወት አዳነ እባላለሁኝ የመጣሁት ከኢትዮጵያ ነው እኔ የምሰራው ኢትዮጵያ ውስጥ ያሉ የተለያዩ አይነት ብሔረሰቦች አሉና ኢትዮጵያ ብዙ ነች አሁን እንደምታውቀው እንደምታውቀው ከሰማኒያ ስድስት ብሔር ብሔረሰብ በላይ ያለባት መንት እና እነዚህ ሁሉ ደግሞ ብሔረሰቦች የራሳቸው የሆነ እውቀት የራሳቸው የሆነ ትርጉም ያለው ማንነት የራሳቸው የሆነ ባህል አላቸው እያንዳንዱ ነገር ኢትዮጵያ ውስጥ በሚደረግበት ጊዜ አለትርጉም አይደረግም። በእነዚህ ማህበረሰቦች ውስጥ ማንነታቸውን፣ የኑሯቸውን ደረጃ፣ ያላቸውን የእውቀትና ከአንደኛው ማህበረሰብ ከሌላኛው ማህበረሰብ እንዴት እንደሚለያይ የሚጠቀሙባቸው ነገሮች ናቸውና እኔ አሁን የማስተዋውቀው ሊንጉስቲክስ ነው ያጠናሁትና ከንግግር ውጪ በአካላዊ እንቅስቃሴያችን፣ በምንለብሰው ልብስ፣ በምንመርጠው የእቃ አይነት ማንነታችንን መግለጽ እንችላለን። በነገራችሁ ላይ አሁን የምንገኘው ቨርጂኒያ ነው። እዚህ ዙሪያውን የምንመለከታቸው የተለያዩ የኢትዮጵያ ብሔር ብሔረሰቦች የጸጉር አቆራረጦች፣ እንደዚሁም ደግሞ ንቅሳቶች፣ የተለያዩ አይነት ጌጣጌጦች ያሉበት ነው። እስኪ እንመልከት። በቅድሚያ ይሄንን እንግዲህ ያው መላውን ኢትዮጵያ በትንሹ አዳዲስ እንግዶች ሲመጡ ኢትዮጵያ ውስጥ ካሉት አንዳንድ በጣም ብርቅ ከሆነ ልዩ ከሚያደርጉን ነገሮች ውስጥ ብዙ ቢሆንም እንደው እንደ ሳምፕል አይነት ነገሮች እዚህ ጋር የምናያቸው የአማራ ብሔረሰቦች ናቸው። አማራ ውስጥ የተለያየ ይህም የሆነውን እዚህ አካባቢ የሚኖሩትን ሰዎች ለማሳየት ነው እና እዚህ ጋር አሁን ለምሳሌ የንቅሳትና የጸጉር አይነት አለ። እቺ ያላገባች ሴት ነች። ሳዱር ላይ ይባላል። የጸጉር መሀል ላይ ሹሩባ አላት። ሹሩባው መሀሉ ላይ የተላጨ ነው። የተላጨ ነው። እቺ ሴት አንድ ወንድ በሚያያት ጊዜ ለማጨት ጥያቄ ማቅረብ እንደሚ ሚችል ያልተዳረች እንደሆነች የሚገልጽ ነው ማለት ነው። ሹርባ በሚሰሩበት ሰዓት ግን እችን ሴት ለትዳር አትጠይቃትም ወይ አግብታለች ማለት ነው። ማግባቷን የሚቀጥለው ስዕል ላይ ደግሞ የምታየው ይሄኛው ና ይሄኛው ኢትዮጵያ ውስጥ አሁን በዓለም ላይ ንቅሳት እንደ አዲስ ነገር በተለያየ አይነት ማሽን በመጠቀም የተለያየ አይነት ዲዛይን በመጠቀም ይደረጋል። ኢትዮጵያ ውስጥ ግን ከጥንት ጀምሮ የቤተ እስራኤል ማህበረሰቦችና የአማራ ወይም ደግሞ ትግሬ ውስጥ ያለ ክርስቲያንነታቸውን ሃይማኖታቸውን እምነታቸውን ለመግለጽ በሚያበቃ መልኩ ይነቀሱ ነበር። የተለያየ አይነት ዲዛይን እያወጡ ጥርሳቸውንም ጭምር ይነቀሳሉ። ኢትዮጵያ ውስጥ ያኛው የኢትዮጵያ የንቅሳት አይነት ፓተርኖቹ ናቸው። ኢትዮጵያ ውስጥ ያሉት የንቅሳት እጅ ላይ የሚነቀሱት አለ ግንባር ላይ እዚህ አይን አካባቢ፣ አገጭ አካባቢ ይሄንን ያደረገኩበት ምክንያት ምንድን ነው? አሁን በሰሜን አፍሪካ አካባቢ እና በተለያዩ አህጉር ውስጥ ባሉ አገራት ላይ ንቅሳቶችን ይጠቀማሉ። የንቁሳቱ ግን ትርጉም የተለያየ አይነት መልእክት አለው። ለምሳሌ ኢትዮጵያ ምን አይነት ትርጉም አለው? አሁን ኢትዮጵያ ውስጥ ሃይማኖትን፣ ባህልን፣ የአለህን የአመጣጥ የዘር ግንድህን ለመግለጽ ነው። አሁን ደቡብ ብሔር ብሔረሰቦች ውስጥ ወደ አርባ ስድስት አይነት ከአርባ በላይ ብሔር ብሔረሰቦች አሉ። እነሱም ግን ሁሉም የተለያየ አይነት የራሳቸው ራሳቸውን የሚገልጹበት ነገር አለ። ለምሳሌ እነዚህ ሜንት የሚባሉት ቦሳዎች ናቸው፣ እና የንቅሳታቸውን የጠባሳውን አይነት አቀማመጡ ወይም ፓተርኑ መስመር ነው መስመር ነው እንጂ ነጠብጣብ አይደለም። አንደኛ እሱ ነው። ሁለተኛ ደግሞ የሚጠቀሙበት ነገር ለምሳሌ እንደ ማቃጠል አይነት ነገር ነው የሚጠቀሙት፣ እንዲነሳ እንጂ አይቀዱም። ስለዚህ ይሄኛው የዛ ጎሳ ብቻ መለያ ይመት ብቻ ነው። ታች የምታየው የካሮ ሴቶች ናቸው። የካሮ ሴቶችንም አቀማመጡን አይተው ከሆነ ሆዳቸው ላይ ነው፣ ሆዳቸው ላይ ነው የሚሆነው። ቅርጹ ደግሞ ከሌሎቹ እዛ አካባቢ ካሉት በቅርጹ ተለየዋለክ ትናንሽ ትናንሽ ሁለት ሴንቲሜትር የሚሆኑ መስመሮች ናቸው። መስመሮች ሆዳቸው ላይ ነው፣ ሆዳቸው ላይ ነው። ከዚች ከሜንቶቹ ቅድም ካስረዳው ሁለተኛ ላይ ያለውን ስዕል ብታየው ሀመሮች ናቸው። እዛው አካባቢ ጎረቤት ሆነው የሚኖሩ ናቸው እና የነሱ ነጠብጣብ ነው እንደምታየው ማለት ነው። እና ቦታው ደግሞ ይለያል። በትከሻቸው ላይ በቀኝ እጃቸው ላይ በግራ እጃቸው ላይ ሴቶች ከሆኑ አሁን አባታቸው ጀግና ሆኑ። አንዳንድ ጊዜ ሰውነታቸው ወንዶቹ ሊሞላ ይችላል። ስለዚህ ለልጆቻቸው ያሳልፋሉ ማለት ነው። ይሄ ማለት ኩራት ነው፣ የጀግና ልጅ ነኝ ማለት ነው። ስለዚህ ይሄኛውን አይተ ከነዚህ እርስ በርሳቸው ይለያያሉ። ጎረቤት አማቾች ስለሆኑ አንዳንድ ጊዜ ግጭት ሊኖር ይችላል። እርስ በርሳቸው አንዳቸው ከአንዳቸው ራሳቸውን የሚለዩበት ነገር ነው። ይሄንን እጅ ከማንኛው ጎሳ እንደሆነች ይታወቃል ማለት ነው። ቶፔዛ የኑዌር ጎረቤቶች ናቸው። እነሱ ኑዌር የሚባለው ጎሳ ያለበት ሳውዝ ሱዳን ውስጥና አው ሳውዝ ሱዳን ውስጥና ኢትዮጵያ ውስጥ አሉ። የነሱና ቡሜ የሚባል ትራይብ አለ ኢትዮጵያ ውስጥ። ወደዛ በዛኛው በኦሞ ሳይድ የነሱ አሁን ተመሳሳይ ነው። ፓተርናት ወይም አይነታቸው ነጠብጣብ ነገር ሆኖ የተዘቀዘቀ ሶስት ማዕዘን የሚመስል ነው። ፊታቸው ላይ ግንባራቸው ላይ የሚያደርጉት ከዛ ፊታቸውን ነጠብጣብ ያደርጋሉ። ለውበት ነው የሚጠቀሙበት። ይሄ ለውበት ነው። ማንም ሰው ሊያደርገው ይችላል። ጀግንነት አይጠበቅም። ለሴትም ለወንድም ለውበት። እዛ ጋር እንደምታየው ሴቷም አድርገዋለች። ለሴትም ለወንድም ይሆናል ማለት ነው። ቶምቴዛ ይህንን ነገር ለውበት ይጠቀሙበታል ማለት ነው። ሙርሴዎችም እንደዚሁ ጥንካሬያቸውን ለመግለጽ ወይም ደግሞ ወደ ጉርምስና መሄዳቸውን ለአቅመ አዳም መድረሳቸውን ለመግለጽ ጥንካሬያቸውን ለመግለጽ ደረታቸው ላይ ያደርጋሉ የሱርማዎችም ፓተርኑ ከጀርባቸው ላይ ያደርጋሉ ግን ነጠብጣቡ ትንሽ ጠንከር ያለ ነው የሆነው የሱርማዎች ሲሆን ማለት ነው ዳሳነች ብዙ ጊዜ ትከሻ አካባቢ ነው ጠባሳን የሚጠቀሙትና ትንሽ እሱ የሚጠቀሙት ነገር ጎላ ብሎ እንዲታይ አንደኛ መቁረጫ ስለት ይጠቀማሉ እና አመድ ይጠቀማሉ። ከተቆረጠ በኋላ አመድ እያደረጉ ቶሎ ቶሎ ትንሽ ከፍ ያለ አይነት ቅርጽ አምጥቶ እንዲያረግ ያደርጉታል እና እነሱ ጠላት ብዙ ጊዜ ዳሰነች ውስጥ ይሄንን የሚጠቀሙት ጀግና ለሆነ ሰው ነው። ጌጣቸውንም በተመለከተ አሁን ኛንጋቶ፣ ካሮ፣ ዳሰነች፣ በና ሀመር ኤልቦሪዎች አሉ፣ ጸማዮች አሉ። በሰሜንም ብትሄድ ወደ ሰሜን ብዙ ጎሳዎች አሉ። በምስራቅ ኦሮሞ ውስጥ ያለ የጌጥ አይነት አለ። አፋሮች ውስጥ አፋሮች ጋር ስትሄድ የምታገኘው የጌጣጌጥ አይነቶች አሉ፣ እዛ ጋር አለ። የጸጉር ስታይላቸው የጸጉር አሰራራቸውንም ጨምረ ማለት ነው እና አንድ ጎሳ ውስጥ እንኳን ጌጥ ሲደረግ ጎሳዎቹ አንድ አንድ ማህበረሰብ ውስጥ እንኳን ለአገባች ሴት፣ ለወጣት፣ ለህፃን፣ ለታጨች፣ ከባሏ ለተለያየች፣ ብዙ ለወለደች የሚደረገው ጌጥ ይታወቃል። አሁን እዚህ ጋር እንደምታዩት ይሄ የሀመር ጌጣጌጦች ናቸው። ሀመር ውስጥ አንድ ሴት አንድ አይነት ጌጥ ለማድረግ ምክንያት ያስፈልጋታል። በመጀመሪያ ደረጃ የአለባበስ አይነታቸውን ብናይ ገና ልጆች ሆነው በልጅነታቸው የሰውነታቸው ክፍል የላይኛው እየታየ እንደዚህ ሆነው ብዙ ጌጥ ሳያደርጉ ጸጉራቸውም ብዙ ሳያድግ ነው የሚኖሩት። ትንሽ እድሜያቸው ከፍ ብሎ ለመታጨት ሲደርሱ ግን ለመታጨት ሲደርሱ፣ እንግዲህ ሕይወት በሚቀጥለው ሳምንት ምን እንደሚሆን ትነግረናለች። ሕይወት አዳነን በጣም እናመሰግናለን። ተከታዩ ዝግጅት ሳይንስና ሕይወት ይሆናል። ሶሎሞን አባተ ነው አዘጋጁ። ዓለም ህዋን ለመቆጣጠር እየተጋፋ ነው። በማደግ ላይ ያሉ ሀገሮች ደግሞ እኛም አለንበት እያሉ ነው። ምናልባት አልዘገዩ ይሆን? ለማንኛውም የኢትዮጵያ የስፔስ ሳይንስ ማህበር ሊቀመንበር የነበሩት አሁን የምስራቅ አፍሪካ ስፔስ ሳይንስ ማስተባበሪያ ቢሮ ዳይሬክተር የሆኑትን አቶ ከላሊ አድሃናን ሰሞኑን አግኝቼ አነጋግሬ ነበረ። ስለ ግፊያው ጉዳይ እንዲህ ይላሉ ላይ ትላልቅ ሀገሮች ቁጥጥር ላይ ካረጉበት እና በብቸኝነት ከያዙት ለሀገሮችንም በጣም እንደሚቸገሩ ነው። ለምንድን ነው የሚቸገሩት? የፋይናንስ ስራቸው፣ የግብርና ስራቸው፣ የውሃም የሁሉም ሴክተራል ስራ ከህዋ ሳይንስ ስራ ጋር ከሳተላይት ጋር የተቆራኘም ሁሉም ማለት ነው። የሚሊተሪን በለው የቴሌኮሙኒኬሽን በለው ከህዋ ጋር የማይገናኝ ሴክተር የለም። ስለዚህ በጣም አስጊ የሆነ ነው የሚመጣ ማለት ነው። አስጊ የሆነ መምጣቱ ሰርተን እግረጅ አጣጥፍን ቁጭ እንበል የሚለውን ደግሞ ምንድን ነው እንግዲህ ከምስራቅ ኤዥያ ያሉ ሀገሮች ወይ ኤዥያ ካሉ ሀገሮች ጋር ነው ግንኙነት መፍጠር ያለብን ወይስ ከአውሮፓና ከአሜሪካ ያሉ ሀገሮች ግንኙነት መፍጠር ያለብን ብለን ብንጠይቅ፣ አይ ሁሉም የየራሱ አድቫንቴጅ አለ ከኤዥያ ጋር የምናገኘው አድቫንቴጅ ይኖራል። እንደ አፍሪካና እንደ ኢትዮጵያ ከአሜሪካና ከአውሮፓ የምናገኘው ጥቅም ይኖራል። ከዚህ በፊትም የናሳው አስተዳዳሪም ሌሎቹንም ያሉን እዛ በነበርንበት ወቅት ከአንድ ድርጅት ወይ ከአንድ ሀገር ብቻ ግንኙነት አትፍጠሩ። ለምን አንዱን ሀገር አንድን እውቀትና አንድን ቴክኖሎጂ ሊኖረው ይችላል። ሌሎች ሀገሮች እየራሳቸው ስፔሻላይዜሽን ወይም ደግሞ ክህሎት አላቸው እና ከነሱ ጋር የግድ ግንኙነት መፍጠር አለባቸው። ይህን ግንኙነት ደግሞ ለምን አንድ ለራሳችሁ ጥቅም ስትሉ፣ ለራሳችሁ የእውቀት ሽግግር ስትሉ መሆን መቻል አለበት። አሁን በሬዝ ነው ፍሪላንስ እንደሚባለው ማለት ነው። ዝም ብለው ያለ ክፍያ የምታገኘው ነገር የለም እና የእነኝን ሀገሮችን የስፔስ ሁኔታን አውቃችሁ መግባት መቻል አለበት። የአንድ እውቀት ለማግኘት ደግሞ ግድ ያለው ጄኔሬሽናችሁን ማስተማር መቻል አለባችሁ። አስተምራችሁ ማብቃት አለባቸው። ከተማረና ካወቀ እያንዳንዱ ሀገር ያለው የስፔስ አሰራር የስዊስ ቴክኖሎጂዎች ማወቅ ይችላል። ስለዚህ በሀገር ውስጥ ባለው እውቀት ትኮራላችሁ፣ ከዛ የራሳችሁን ቴክኖሎጂንም መፈብረክም ማምጠቅም ትችላላች። ይሄ ግን ለኋላ የሚባል ነገር ፖስትፖን መደረግ የሚገባው አቅጣጫ አይደለም። ከአሁኑ ነው መጀመር ያለባቸው። ሲጀመር እኛ ስንጀምር የነበረው ሁኔታ ሌሎች ሀገር ሲጀምር የነበረው ሁኔታ ብቻ ድፈንድ ማድረግ የለባቸውም። አሁን ያለው ዘመን እና እኛ ስንጀምር የነበረው ዘመን የተለያዩ ዘመኖች ናቸው። አሁን ያለ ሳተላይት መስራት በማይቻልበት ዘመን ያለ ነው። ድሮ እኛ ስንጀምር ግን ያለ ተላት የሚሰራበት ዘመን ነበረ እና ይህን ሁኔታ ገዢ ያለው ዓለም ውስጥ ያለው ሴናሪዮ አይታችሁ መሆን መቻል አለበት። እና ስፔስ መጀመሪያ ግድ ነብለውን ነበር። ዶክተር ከላሌ ለመሆኑ ይሄ የስፔስ ጉዳይ፣ የህዋ ሳይንስ ጉዳይ ለአንድ ኢትዮጵያዊ በመደበኛ ሁኔታ ከምናውቀው ከስልካችን ጂፒኤስ እና ከመሳሰሉት ከኢንተርኔቱ ውጪ በዕለት ከዕለት ሕይወት በግብርናው ውስጥ እና በመሳሰሉት ውስጥ ጥቅም ላይ አገልግሎት ላይ ሊውል የሚችልበት አቅም አለ አሁን ኢትዮጵያ ውስጥ ብሎ አሉ ለምሳሌ እንደ ፕሪሲዥን ፋርሚንግ አይነት ስራዎችን ማከናወን ይቻላል። በኢትዮጵያ አቅም ታንክ ዩ ጥሩ ጥያቄ ነው የጠየቀኝ ነው። ወደሱ ነበር መምጣት የፈለጉትንም የቴሌኮሚኒኬሽኑን እና ፋይናንስ ሴክተሩን ተወው ካልከኝ፣ ማለት ፋይናንስ ግን ይሄ ኢ ባንኪንግ ተጀምሯል። አሁን በኤቲኤም እንግዲህ እሱንም ስፔስ መሰረዳ ባደረገ አፕሊኬሽን ወይም ስፔስ ቤድ አፕሊኬሽን በምለው ነው እየተሰራ ያለው። እና ወደ ግብርና ስሜሄድ ማለት ነው የግብርና ኢቨን የአፈርን ሶይል ኮንቴንት ማለት ነው ወይም ሶይል ኬሚስትሪ የምንለው ማለት ነው ምን መሆኑን ሞይስቸር ስትረስ ነው ወይ እርጥበት አለው ወይ እርጥበት የለለው ነው ብለን ለማወቅ ነው። ይሄ ግብርና ሁኔታ ስንልም እንትን ይጨምራል። ይሄ ናቹራል ሪሶርስ ማናጅመንቱ ማለት ነው ፎረስታችንን፣ የውሃ ተፋሰስ ይጨምራል። ለምን ያለ ውሃ ግብርና ማካሄድ ስለማንችል፣ መሬት ያለ ውሃንም ሰማይ የሚዘንበው ይዘንባል አይዘንባ፣ ሲዘንብ ምን አይነት ዝናብ ነው የሚዘንበው፣ እንዴት ጎርፍ ያስከትላል ወይስ ምን አይነት ነው የሚለውን ያን ሁሉ መረጃ የምናገኘው ከእንትን ነው። ፎርካስት የምንለው አይደለ ቤዘር ፎርካስት ትንበያ ላይ ከተገኘ መረጃ የአየር ትንበያ ማለት ነው። የአየር ትንበያው ማለት ነው። ስለዚህ የአየር ትንበያንም ያለ አየር ስንባይ አሁን መስራት አንችልም። ግብርና ወደ ያው እያደግን በሄድን ቁጥር ይሄ ክላሲካል የሆነ ወይም ኮንቬንሽናል የምንበላው አግሪካልቸር አይመጣም። አሁን ወዳልከው ወደ ፕሪሴሽን አግሪካልቸር ነው የምንመጣው። ከባህላዊው ከመደበኛው አስተራረስ ዘዴ ማለት ነው። ትክክል። ስለዚህ ወደዛ ስንሄድ የግብ የሳተላይት ግብዓት ሳንጠቀም ከሰማይ መንገታ መረጃን ሳንጠቀም መስራት አንችልም ማለት ነው። ሌላው ይቅርና ይሄ ፎቶሲንተሲስ የሚባለው እንኳን ማለት ነው፣ ተክሎች ምግባቸውን የሚያዘጋጁበት ስርዓት Ah So Shuratu. በሳተላይት መረጃ ይሰበሰባል። ምን ያክል የምግብ አዘገጃጀ ስራ ወይ የፎቶ ሰንተንስ የተካሄደ መሆኑ መረጃ ታገኛለህ። ባህር ውስጥ ለምሳሌ ፕላንክተን የምንለው ይሄ ባህር ውስጥ ያለው ቅቶች አላል እዛ አንድ ውሃ ውስጥ እዛ ስለመኖራቸው ና ለመኖራቸውም ራሱ ከሳተላይት ነው መረጃ የምታገኘው ማለት ነው። ስለዚህ ፕላንክተን ያለበት ውሃ ነው በብዛት የለውም ይሄን እንዲ አይነት ውሃ ነው ተብሎም ከሳተላይት በሚገኝ ነው አንዱ ነው። ወደ ሌላው ስመጣ ይሄ ኤዱኬሽን ማለት ነው። ትምህርቱ ኤዲኬሽንም እየሰራ ያለው ኢ ለርኒንግ የምንለው ማለት በፈልዝም ደረጃ ብንሄድ ማለት ነው። በጤናውም ሶሪ፣ ደን ግዝኒ እያጋደልኩ መሰለኝ ምናምን ብቻ ሁሉም ሴክተሮች ቴክኒካል በሆነ መልኩ መግለጹ ብዙ ማስፈላጊ መስሎ ስላልታየኝ ነው እና ይሄ ይሄዋን መሰረት ያደረገ ስራ የማይሰራበት ቦታ የለም። የጊዜ አቆጣጠራችን ራሱ የአስትሮኖሚ ውስነ ፈለግ ሳይንሱን መሰረት ተደርጎ ነው። ይህንን የአቆጣጠር ለምሳሌ ኢትዮጵያ የራሳችን የአቆጣጠር ዘብ ያለን ሉናር ቤዝድ የሆነ ነው። ጨረቃ በመሰረት ያደረገ ነው። እሱ የራሱ ብዙ ያልሄድንበት ነገሮች አሉ ለአለም ማሳ ይታወቃል ም ብለን የጀመርነው ጥናት አለ። እሱን የሆነ ደረጃ ላይ ስንደርስ ያው ለሚመለከታቸው አካላት እናንተን ጨምሮ ማለት ይደርሳል እና ይሄኛው ሴክተር ያለ ሳተላይት ይሰራል ብዬ ማለት በማያስችልበት ደረጃ ነው ያለ። ነው ሁሉንም አቀፍ ሆኗል ማለት ነው። አሁን የሳተላይት ቴክኖሎጂ እስቲ ምንድን ነው የሚል መሰለህ ሰለማን። እሺ አሁን ኢትዮጵያ ወይም አፍሪካ እየፈለገች አለች ዳቡን ነው አሁን፣ እንደሱ የሚሉ አሉ በትክክል እየፈለገ ያለ እናንተ ግን ካላብዶች በስተቀር እንደ ስለ ስፔስ ታወራላችሁ ይላል። አሁን ሁለቱን ላይ አይተን ወደ ጨረቃ መሄድ፣ ወደ ማርስ መሄድ ዲፒ ስፔስ የምንለው ይሄ ኤክስፕሎር እናድርግ ወይም ደግሞ እንፈትሽ አላልንም። ህዋ ውስጥ ገብተን እንመራመር አይደለም ነገሩ አላልንም። እና ምንድን ነው ኢትዮጵያስ መቼ የሆን ሰማይ ውስጥ የምትገባው? ከዶክተር ከላሌ ጋር ተነጋግረናል። በሌላ ዝግጅት ይመለሳሉ። ለዛሬ አመሰግናለሁ። እናመሰግናለን ሶሎሞን፣ አንተንም እንግዳህንም። አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ህገወጥ ለሆነ የሰዎች ችግር የሚጋለጡት በመንግስታትና በህብረተሰብ የሚገለሉት፣ የሚናቁትና አድልዎ የሚፈጸምባቸው ሰዎች መሆናቸው የሚያሳዝን ሀቅ ነው። ሰዎችን ህገወጥ በሆነ መንገድ የማሸጋገሩ ተግባር ዘመናዊ ባርነት በሚል ስያሜም ይታወቃል። ሰዎችን ህገወጥ በሆነ መንገድ የማሸጋገሩ ተግባር በማጭበርበር በማታለልም ሆነ በጉልበት ሰዎችን በግዴታ ስራ ወይም በወሲብ ንግድ ማሰማራትን ያቀፈ ነው። የዚሁ ተግባር ሰለባ ከሚሆኑ ሰዎች መካከል ሴቶች፣ ልጃገረዶችና ተመሳሳይ ጾታ አፍቃሪዎች ሲሆኑ በተለይም የሚብሰው ራሳቸውን ባልቻሉ ወጣቶች ላይ ነው። በአንድ ህብረተሰብ የሚገኙ የአናሳ እምነት ተከታዮች በቀላሉ የሥራ ዕድል የማግኘት መብታቸው ስለሚገደብ ለሕገ ወጥ የሰዎች ሽግግር ወይም ለተመሳሳይ በደል ሊጋለጡ ይችላሉ። የአካል ጉዳተኛ የሆኑ ሰዎችም ለሕገ ወጥ ሽግግርና ለተለያዩ የሰብአዊ መብት ረገጣዎች የተጋለጡ ይሆናሉ። የሚፈልሱ ሰዎች፣ ጥገኝነት የሚጠይቁትና ስደተኞች ለሕገ ወጥ የሰዎች ሽግግር፣ ለብዝበዛና ለወሲብ ጥቃት ይጋለጣሉ። ብዙዎቹ ከግጭት የሚሸሹ ሰዎች የሚተማመኑት በሕገ ወጥ አሸጋጋሪዎች ላይ በመሆኑ አታለው ወይም አስገድደው በወሲብ ንግድና በግዴታ ሥራ ውስጥ ሊያሰማሯቸው ይችላሉ። የተባበሩት መንግሥታት ድርጅት ከፍተኛ የስደተኞች አገልግሎት እንደሚገምተው አስር ሚሊዮን የሚሆኑ ሰዎች የማንም ሀገር ዜግነት የሌላቸው ሀገር አልባ ናቸው። ከአንድ ሀገር ወደ ሌላ በሕጋዊ መንገድ ለመዘዋወር ስለማይችሉም ከፍተኛ ገንዘብ በሚጠይቁ ደላሎች ላይ ለመተማመን ይገደዳሉ። በእዳ የመታሰር ሁኔታም ሊገጥማቸው ይችላል። መንግስታትና ዓለም አቀፍ ድርጅቶች በሴቶች፣ በልጃገረዶች፣ በአካል ጉዳተኞችና የአናሳ እምነት አባሎች በሆኑት እንዲሁም የተመሳሳይ ጾታ አፍቃሪ በሆኑት ሰዎች ላይ የሚፈጽመው አድልዎን ማውገዝ አለባቸው። መንግስታትና ዓለም አቀፍ ድርጅቶች በፈለሱ ሰዎችና ከመኖሪያቸው ከተፈናቀሉት እንዲሁም አገር አልባ ከሆኑት ሰዎች መካከል የህገወጥ ሽግግር ሰለባዎችን ለይቶ በማወቅ ሊረዷቸው ይገባል። አገር አልባ የሆኑትን ሰዎች መዝግቦ ዜጎች እንዲሆኑ በማድረግ አገር አልባነትን ለመቀነስ መጣር ይኖርባቸዋል። የተገለሉት በተለይም በተደጋጋሚ አድልዎ የሚፈጸምባቸው ሰዎች መብት ካልተከበረ በስተቀር የህገ ወጥ አሸጋጋሪዎች ሰለባ መሆናቸው ይቀጥላል ሲል የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ሐሙስ ሐምሌ 7 2008 ዓ.ም ነው። ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀሩናል። አንዳንድ አጠራጣሪ ያሉ መረጃዎችን ላካፍላችሁ። ከምንዛሬ ልጀምር። አንድ የዩናይትድ ስቴትስ ዶላር 21 ብር ከ84 ሳንቲም ተመንዝሯል። ዛሬ የመሸጫ ዋጋ 21 ብር ከ84 ሳንቲም ነው። እርሶ ዶላር ከፈለጉ ግን ባንኮች የሚሸጡ ሎት በ22 ብር ከ28 ሳንቲም ነው። አንድ ዩሮ 24 ብር ከ28 ሳንቲም፣ አንድ የእንግሊዝ ፓውንድ 29 ብር ከ09 ሳንቲም ተመንዝሯል። ዛሬ ከኢትዮ የኢትዮጵያ ሜቴሮሎጂ ኤጀንሲ ዌብሳይት አሁን ማምሻውን ባገኘነው መረጃ መሰረት ነገ አርብ ሐምሌ 8 2008 ዓ ም አዲስ አበባ ዝናባማ እንደምትሆን ይተነብያል። ከፍተኛ ሙቀቱ 13፣ ዝቅተኛ 22 ዲግሪ ሴልሽስ ነው የሚሆነው። ከጎዴ በስተቀር እሱ ከፊል ደመናማ ይሆናል። ሌሎቹ አብዛኞቹ የኢትዮጵያ ክፍሎች ዝናብ ያገኛሉ። በኢትዮጵያ ከፍተኛው የሙቀት መጠን የሰመራው ከፍተኛ 40፣ ዝቅተኛው ደግሞ የባሌ ሮቤው ዝቅተኛ 10 ዲግሪ ሴልሽስ ነው። ዝግጅታችን በዚሁ ተጠናቋል። በምሽቱ ፕሮግራም ዋና አዘጋጅ በትዝታ በላቸውና በሌሎችም ባልደረቦቻችን ስም እንሰናበታችኋለን። ቆንጆ ይታየና እኔም ሰሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ከጥቂት ከአንድ ሁለት ደቂቃዎች በኋላ ይቀርባል። በዚህ ሙዚቃ ቆዩን። በእኛ በኩል ደናደሩ ሰላም። ደናደሩ አስቴር አወቀ እግር ወጣ ትላለች። እኛም እግሮቻችን ሰብስብን ከስቱዲዮ እንውጣ እንውጣ ወጣ i no mountain high